ጋቢና ቪኦኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ ታክሲው ሞልቷል። ሄኖክ ሰማእግዜር ነው። ጋቢና ቪኦኤ አስገባቸው። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድረገውም እዚህ ጋቢና አብራኛለች ሰላም እንደምናመሻችሁ። የኢትዮጵያ አጠቃላይ አመታዊ ምርት ኤልኒኖን ተከትሎ በተከሰተው ድርቅ ምክንያት እንደማይቀንስ የእርሻና የተፈጥሮ ሀብት ሚኒስቴር አስታውቋል። የሚኒስትሩ የህዝብ ግንኙነት ኃላፊ አቶ አለማየሁ ብርሃኑ እንደሚሉት ከየትኛውም ጊዜ በተለየ ሁኔታ የዘንድሮ የበልግ እርሻ እንቅስቃሴያችን ስንገመግም እጅግ በጣም ጥሩ ነው ብለን የገመገምንበት ሁኔታ አለ። ሁለት ነጥብ ሁለት ሚሊዮን ሄክታር መሬት በበልግ እንሸፍናለን ብለን አቅደን አናቅም። ወደ 99 ሚሊዮን ኩንታል ይገኛል ተብሎ ነው የሚጠበቀው ማለት ነው። ስራ ስርና ሌሎች አትክልትን ጨምሮ በዛሬው ዕለት የኦሮሞ ፌዴራሊስት ኮንግረስ አመራር አባላትን የተመለከተ ዘገባም የፍርድ ቤት ውሎን የተመለከተ ይዘናል። በኢትዮጵያ የእርስ በርስ ጦርነት ወቅት የኖረች አንዲት ወጣት የህይወት ታሪክ ላይ የተመረኮዘ አዲስ ፊልም ቤዛ በመቀለ ከተማ ባለፈው ሳምንት ተመርቆ ለዕይታ ቀርቧል። ፊልሙ የሚያጠነጥነው በአንዲት ሴት ታጋይ እውነተኛ ታሪክ ላይ ነው። ሕወሓት ባደረገው የ17 ዓመት ትግል ሴቶች ትግል 30 ፐርሰንት የሚሸፍን ነበረ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ፣ የጋቢና ቪኦኤ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። ብሪታንያ ከአውሮፓ ህብረት አባልነት ለመውጣት መወሰኗ የሚያስከትለውን አንደምታ ለማጤን የብሪታንያና የህብረቱ ባለስልጣኖች በሚረባረቡበት በአሁኑ ወቅት ቀውሱ ስር እየሰደደ ሄዷል። አንዳንዶች እንደሚሉት ብሪታንያ ከሁለተኛው የዓለም ጦርነት ወዲህ ባልታየ ትርምስ ውስጥ ገብታለች። የብሪታንያ የገንዘብ ሚኒስቴር ጆርጅ አዝቦርን ዛሬ ማለዳ ገበያዎች ሲከፈቱ የባሰ ትርምስ እንዳይኖር ለማረጋጋት ሲሉ የብሪታንያ የኢኮኖሚ መሰረት ጠንካራ ነው፣ ስራ ለማከናወንም ክፍት ነው ብለዋል። ጠቅላይ ሚኒስትር ዴቪድ ካሜሮንም ለሀገሪቱ ምክትል ምክር ቤት ባደረጉት ንግግር ተመሳሳይ መልእክት አስተላልፈዋል። ዛሬ ማለዳ የአውሮፓ ገበያዎች ተዛብተው ቢውሉም ባለፈው አርብ የታየውን ያህል አስከፊ እንዳልሆኑ እየተነገረ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ብራሰልስ ሄደው ከአውሮፓ ኅብረት የውጭ ፖሊሲ ኃላፊ ጋር ተገናኝተው ከተነጋገሩ በኋላ ለንደን ገብተዋል። የአውሮፓ ኅብረት አባላት በብሪታንያ ላይ የቁጣና የቂም በቀል ዝንባሌ ከማሳየት እንዲቆጠቡም መክረዋል። ዋናው ነገር እኛ ሁላችንም እንደ መሪዎች የገበያዎች መሰናከል እንዳይኖርና መረጋጋት እንዲኖር ተባብረን መስራት ነው ሲሉም አስገንዝበዋል። Yeah. <laughs> እስራኤልና ቱርክ ለስድስት ዓመታት ያህል የዘለቀው ጠብ አብቅቶ ግንኙነታቸውን ለማሻሻል ስምምነት ላይ ደርሰዋል። የእስራኤል ጠቅላይ ሚኒስትር ቤንታሚን ኔትንያሁ ዛሬ ሮም ሆነው ሲናገሩ ለጸጥታ ጥበቃ ሲባል በጋዛ ሰርጥ ላይ የተጣለው የባህር ከበባ ይቀጥላል ብለዋል። ይሁንና ሰብአዊ ረዴት በእስራኤል ወደቦች በኩል ወደ ጋዛ ሊገባ እንደሚችልም ገልጸዋል። የእስራኤሉ ጠቅላይ ሚኒስትር ይህንን ከማለታቸው በፊትም ሮም ላይ ከዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ጋር ተገናኝተው ተነጋግረዋል። አጥፍቶ ጠፊዎች ሶሪያ ድንበር አጠገብ በሚገኝ የሊባኖስ መንደር ቢያንስ አምስት ሰዎች መግደላቸውን የሊባኖስ ባለስልጣናት አስታወቁ። ሶስት አጥፍቶ ጠፊዎች ፍንዳታውን ያደረሱት ዛሬ ማለዳ ቋ በተባለች መንደር ላይ ሲሆን በፍንዳታውም አስራ አምስት ሰዎች መቁሰላቸውን ባለስልጣናቱ ተናግረዋል። እስካሁን ድረስ ለፍንዳታው ኃላፊነት የወሰደ አካል የለም። በጎረቤት ሀገር ሶሪያ ከሚካሄደው ውጊያ ጋር በተያያዘ ሊባኖስ በአማጽያን ስትጠቃ መቆየቷ ይታወሳል። በመጨረሻም የዚምባብዌ ተቃዋሚ መሪ ሞርጋን ሻንግራይ የትልቁ አንጀት ካንሰር እንዳለባቸው ገልጸዋል። የሻንግራይ እድሜያ 64 ሲሆን ባለፈው ወር ደቡብ አፍሪካ ውስጥ ተመርምረው ካንሰር እንደተገኘባቸውና የተሳካ ቀዶ ሕክምና እንደተደረገላቸው ዛሬ ባወጡት መግለጫ አውስተዋል። ከያዝነው ሳምንት አንስቶ ኪሞትራፒን ያካተተ ቀጣይ ሕክምና እንደሚያደርጉም አክለዋል። አድማጮች ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና እኔም መስታወት አራጋው አብረን ከአድማስ ስንሻገር እንላችኋለን። ጋቢና ቪኦኤ ስ ስ ጅቡቲና ሶማሊያ በተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን በኤርትራ የሰብአዊ መብት ይዞታ ዙሪያ ተጠያቂነት እንዲኖር የውሳኔ ሀሳብ አቀረቡ። ሁለቱ የአፍሪካ ቀንድ ሀገሮች የዓለሙ ድርጅት በኤርትራ ላይ ያሰማራው የመብት አጣሪ ቡድን ያቀረበውን ዘገባ በማወደስ አንዳንድ የኤርትራ መሪዎች በዓለም አቀፉ የወንጀል ፍርድ ቤት ወይንም በሌሎች የፍርድ ችሎቶች ክስ እንዲመሰረትባቸው ያቀረበው ምክርን በውሳኔ እንደግፍ ይላል። ሄኖክ ሰማስኬር ዝርዝሩን ይዟል። አርብ እለት ለተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን የቀረበው ረቂቅ የውሳኔ ሀሳብ በኤርትራ ላይ የተሰሙ የሰብአዊ መብት ጥሰት ዘገባዎች ላይ የተጠቀሱ በሰብአዊ ፍጡር ላይ ተፈጸሙ የተባሉ ወንጀሎች ያለ ተጠያቂነት እንዳይታለፉ ሐሳብ ያቀርባል። በዚህ ረቂቅ መሠረት እጃቸው በወንጀሉ እንዳለበት የሚጠረጠሩ የኤርትራ ባለሥልጣናት ጉዳይ በተባበሩት መንግስታት አጠቃላይ ምክር ቤትና የጸጥታው ጥበቃ ምክር ቤት ውሳኔ ለዓለም አቀፉ የወንጀል ችሎት እንዲቀርብ ወይም ደግሞ በአፍሪካ ሕብረት በኩል የፍትሕ ችሎት ተቋቁሞ ጉዳያቸው እንዲታይ ይጠይቃል። ክሱም ከመብት ጥሰት አንስቶ በሰብአዊ ፍጡር ላይ የደረሱ ወንጀሎች በሚል የተሰበሰቡ መረጃዎችን ያካተተ እንዲሆን ረቂቅ ውሳኔው ይጠይቃል። በጅቡቲና ሶማሊያ የቀረበው ረቂቅ የውሳኔ ሐሳብ አገሮች በዚህ ወንጀል ክስ ወደ አህጉራዊ ወይም ወደ ዓለም አቀፋዊ ችሎቶች ጉዳያቸው የሚያመራውን ግለሰቦች በቁጥጥር ስር በመዋል ለችሎቶቹ አሳልፈው እንዲሰጡ ጥሪ ያቀርባል። የዓለም ሀገሮች ወደ ኤርትራ ባለስልጣናትና አስተዳደር ስልክ በመደወልና በሌሎች የግንኙነት መስመሮችም በዜጎች ላይ የሚደርሱ የመብት ጥቃቶች በአስቸኳይ እንዲቆሙ ይጠይቃል። የዘፈቀደ ስርዓት፣ የጭካኔ የስር ይዞታና ድብደባ፣ ደብዛ መጥፋትና ኢሰብአዊ አያያዞች እንዲቆሙ በስር ላይ የሚገኙ ፖለቲከኞች ቡድን 15 የሚባሉትን ጨምሮና ጋዜጠኞች እንዲፈቱ አስመራን እንዲወተውቱ ለዓለም ሀገሮች ያሳስባል። ረቂቁን ከሶማሊያ ጋር ያቀረበችው ጅቡቲ ኤርትራ በቁጥጥር ስር ያዋለቻቸውን 13 ምርኮኛ ወታደሮችን ትልቀቅ ብላለች። የመንግስታቱ ድርጅት አጣሪ ኮሚሽን ይፋ ያደረገው ዘገባ በኤርትራ ላይ እንደ ሀገር የቀረበ ሳይሆን በተናጠል መሪዎች የፈጸሟቸውን የግለሰብ የሰብአዊ መብት ጥሰቶች ላይ ያተኮረ እንደሚሆን ኮሚሽኑ ገልጿል። የአጣሪ ኮሚሽኑ ሊቀመንበር ማይክ ስሚት ባለፈው ሳምንት ለዝግጅት ክፍላችን እንዳብራሩት ረቂቅ ውሳኔው ከጸደቀ በኋላ ኒውዮርክ ወደሚገኘው የጸጥታ ምክር ቤት ያመራል አስታውቀዋል። ጉዳዩ ለጸጥታው ጥበቃ ምክር ቤት እንዲተላለፍ ጠይቀናል። በዓለም አቀፉ የወንጀል ፍርድ ቤት አይሲሲ ክስ እንዲመሠረት የመጠየቅ ሥልጣን ያለው የጸጥታ ጥበቃው ምክር ቤት ብቻ ነው። የሰብአዊ መብት ኮሚሽኑ ይህንን ጥያቄ በውሳኔ ያጸድቃል ወይ? ስለዚህ የማውቀው ነገር የለም። ያን ባያደርጉ ወይንም አድርገውትም ቢሆን ሌሎች አማራጮች አሉ። የአፍሪካ ህብረት በጉዳዩ ላይ ተጠያቂነት እንዲኖር ልዩ ችሎት እንዲያቋቁም ጠይቀናል። የኤርትራ መንግስት በአጣሪ ኮሚሽኑ የቀረበበትን ውንጀላ በርዮት ዓለም የተመራና የዓለም አቀፍ ተቋማትን ስልጣን የተላለፈ ነው ሲል ተቃውሟል። ገቢና ቪኦኤ አቃቤ ሕግ አራት የኦሮሞ ፌዴራሊስት ኮንግረስ አመራር አባላትን ጨምሮ ሀያ ሁለት ተከሳሾች ላቀረቡት የክስ መቃወሚያ በጽሁፍ መልስ ሰጠ። አቃቤ ሕግ ተከሳሾቹ ያቀረቧቸው መቃወሚያዎች ሁሉ ውድቅ እንዲደረጉም ጠይቋል። ፍርድ ቤቱ ብይን ለመስጠት ቀጠሮም ቆርጧል። ተከሳሾቹ በማረሚያ ቤቱ ደረሰባቸው የሰብአዊ መብት ጥሰት እን አስተዳደሩ ቀርቦ መልስ እንዲሰጥ ፍርድ ቤቱም አዟል። መለስካቸው አመሀ ዝርዝሩን ይዟል። የፌዴራል አቃቢ ህግ የኦሮሞ ፌዴራሊስት ኮንግሬስ አመራር አባላት አቶ ጉርሜሳ አያኑ፣ አቶ ደጀኔ ጣፋ፣ አቶ አዲሱ ቡላላ እና አቶ በቀለ ገርባን ጨምሮ 22 ተከሳሾች ያቀረቡትን የክስ መቃወሚያ ተቃውሞ መልስ ሰጠ። ተከሳሾቹ በጠበቆቻቸው አማካኝነት ያቀረቧቸው መቃወሚያዎችም በሙሉ ውድቅ እንዲደረጉለት ፍርድ ቤቱን ጠይቋል። እንደ አቃቢ ህግ ክርክር ከሆነ ተከሳሾቹ ህገ መንግስቱ በህግ ያልተደነገገ በህግ አያስጠይቅም የሚል ድንጋጌ ቢኖርም የተከሳሾቹ የወንጀል ድርጊት ህገ ወጥነቱ በህግ የተደነገገ እና የሆነውን የህግ መርህ በመጣስ የተፈጸመ ወንጀል ነው ብሏል። አክሎም በህግ በግልጽ የተቀመጠ ድርጊቱ ደግሞ በመንግስትና በህዝብ ንብረት ላይ ጉዳት ያደረሰ በመንግስት ላይ ተጽዕኖ በማሳደር ህገ መንግስታዊ ስርዓቱን በኃይል እናስወግዳለን በማለት በኦሮሚያ ክልል የተቀናጀ የማስተር ፕላን ሽፋን በማድረግ ህገወጥ ድርጊት በመፈጸማቸው የሽብርተኝነት አዋጅን የጣሰ በመሆኑ መቃወሚያቸውን ፍርድ ቤቱ ውድቅ እንዲያደርግለት ጠይቋል። በተመሳሳይ ሁኔታ አቃቤ ህግ ቀደም ሲል በተከሳሾች የቀረቡ መቃወሚያ ነጥቦች ናቸው ያላቸውን ከህግ አኳያ ተቀባይነት የላቸውም እያለ ፍርድ ቤቱም ውድቅ እንዲያደርጋቸውና ትዕዛዝ እንዲሰጥለት ጠይቋል። ፍርድ ቤቱ የአቃቢ ህግን መልስ ከተቀበለ በኋላ ከተከሳሾች ጠበቆችና ከተከሳሾቹም አቤቱታ አዳምጠዋል። በተለይ አቶ ደጀን የጣፋ ባቀረቡት ቦታ አቤቱታ በጨለማ ቤት ታስረው ስለሚገኙ ዓይናቸው ላይ ከፍተኛ ጉዳት እየደረሰባቸው እንደሆነ ተናግረዋል። የተከሳሾች ቤተሰብ አባላትና ዘመድ ወዳጅ ችሎት ተገኝተው መታዘብ እንዳልቻሉ አመልክተው ችሎቱ ግልጽ ወይንም ዝግ ስለመሆኑ መለየት እንዳልቻሉ ጠቁመዋል። በዛሬ ዕለትም የሰማንያ አምስት ዓመት ዕድሜ አላቸው ያሏቸው እናታቸው ችሎት መከታተል ሳይችሉ ከደጅ እንደሚገኙ በአስረጅነት አቅርበዋል። በአጠቃላይ በማረሚያ ቤት ኑሯችንም ሆነ በክሳችንም ከሌላው የተለየንና የተገለልንን ብለዋል። በዚህ ምክንያት ፍርድ ቤቱ ነፃ አይደለም ወደሚል እምነት እንድናዘነብል ተገድናል ብለዋል። ይሁንና ፍርድ ቤቱ በማረሚያ ቤቱ ያለውን አኗኗራችንና የሚደርስብንን በደል በስፍራው ተገኝቶ ሊመለከተው በሕግ የተሰጠው መብትና ግዴታውም ስለሆነ ይህን ቢያደርግልን ሲሉ ካመለከቱ በኋላ ፍርድ ቤቱ ጫና ከሌለበት ይህንን ያስተካክልልን ሲሉ ጠይቀዋል። ፍርድ ቤቱም የአቶ ደጀን የጣፋን አቤቱታ ካዳመጠ በኋላ ችሎቱ ግልጽ መሆኑንና ይህ ችግር ቀደም ብሎ ፍርድ ቤቱ አውቆት ቢሆን ችግሩ የሚቃልልባቸው የአሰራር ዘዴዎችን በስራ ላይ መዋል ይቻል እንደነበረ ተናግረዋል። ወደፊትም ይህን በተግባር እንደሚተረጉመው አረጋግጧል። ሌሎች አቤቱታው ነጥቦች ቀደም ሲል በጽሑፍ ለፍርድ ቤቱ የደረሱ በመሆናቸው ትዕዛዝ እንደሚሰጥባቸው ገልጿል። በመጨረሻም ፍርድ ቤቱ ተከሳሾች ያቀረቡትን የክስ መቃወሚያና የዛሬውን የአቃቢ ህግ መልስ መርምሮ ብይን ለመስጠት ለሐምሌ 25 ቀን 208 ዓ ም ቀጠሮ ቆርጧል። ተከሳሾቹ በማረሚያ ቤት ይደርስብናል ላሉት በደልና የሰብአዊ መብት ጥሰት የማረሚያ ቤቱ አስተዳደር ሰኔ 27 ቀን 208 ዓ ም ፍርድ ቤት ቀርቦ እንዲያስረዳ ትእዛዝ ሰጥቷል። አቃቢ ሕግ በኦሮሚያ ክልል በህዳር ወር የተጀመረውን ሁከት ተከትሎ በተከሳሾቹ ላይ የሽብር ወንጀል ክስ ከጥቂት ወራት በፊት እንደመሰረተባቸው አይዘነጋም። መለስካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የኢትዮጵያ አጠቃላይ ዓመታዊ ምርት የሊኞን ተከትሎ በተከሰተው ድርቅ ምክንያት እንደማይቀንስ የእርሻና የተፈጥሮ ሀብት ሚኒስቴር አስታውቋል። የሚኒስትሩ ቃል አቀባይ አቶ አለማየሁ ብርሃኑ እንደሚሉት ድርቅ ባልተከሰተባቸው አካባቢዎች የተሰራው የማካካስ ስራ የምርት መጠን እንዳይቀንስና እንደተለመደው 270 ሚሊዮን ኩንታል እንዲሆን አስችሏል። እስክንድር ፍሬው ከአዲስ አበባ ይህን ልኳል። በ50 ዓመት ውስጥ ያልታየ ከተባለው የኤልኒኖ ድርቅ ወደ ላሊና ለተሸጋገረችው አገር የዘንድሮ ክረምት በንጽጽር እየተሻለ የምርት ጊዜ እንደሚሆን እየተገለጸ ነው። የእርሻና ተፈጥሮ ሀብት ሚኒስቴር እንደሚለው በዚህ ክረምት 12 ሚሊዮን ሄክታር መሬት በዘር ለመሸፈን 33 ሚሊዮን ኩንታል እህል ለማምረት ታቅዷል። ይህ የላሊና ማለትም ዝናብ የሚበዛበት ጎርፍ የሚጠበቅበት ክረምት እቅድ ነው። በሚኒስቴሩ የህዝብ ግንኙነት ቢሮ ኃላፊ አቶ አለማየሁ ብርሃኑ እንደሚሉት ግን እየተጠናቀቀ ባለው የኤልኒኖ ወቅትም የምርት መቀነስ አልታየም እሱን ነው እንግዲህ ቅድም ላነሳል የነበረው አሰስመንት እየተሰራ ነው የምለው አሁን ከማዕከላዊ ስታትስቲክስ ጋር ታውነን የምርት መጠኑን በዚህን አመት የተገኘ ይገኛል ተብሎ የሚጠበቀውን ያለፈውን ክረምት ማለት ነው፣ ባለፈው ድርቅ በነበረበት ክረምት የተመረተው ምርት መጠን ስንት ነው? እሱ ወደ 27 ሚሊዮን ኩንታል ነው። እሱ የተመረተው ስንት ነበር የተጠበቀው? ካለፉት አመታት ጋር ሲነጻጸር እሱ ከእቅድ በላይ እንጂ ከእቅድ በታች አይደለም። 27 ሚሊዮን ኩንታል ነው የተገኘው። በዚህን አመት ያስቀመጥነው እቅድ አለ፣ እሱን ይሳካል አይሳካም፣ አሁን ከበልግ እንቅስቃሴ ጋር ምን አይነት የማካካት ስራ ነው የተሰራ የሚለው የጥናቱ ካለቀ በኋላ አጠቃላይ በማዕከላዊ ስታቲክስ ጥናቱን ጨርሶ ሲያወጣ ኦልሬዲ ጨምሯል፣ ቀንሷል፣ በቅዱ መሰረት ቆሟል የሚለውን ነገር በጋራ የምና ይሆናል ማለት ነው። እኛ ግን ስንገመግም፣ እንደ ግላችን ስናይ በበልክ እርሻ እንቅስቃሴ በሰራናቸው ስራዎች ይቀንሳል ተብሎ ስለሚጠበቅ ቀደም ብሎ በዛ አይነት ሁኔታ ገምግመን ስለነበረ እሱን ያካክሳል የሚል የራሳችን የሆነ ግምገማ አለን። ዞሮ ዞሮ ግን የማዕከላዊ ስታትስቲክስ የሚያስቀምጠው መረጃ በጋራ የምናይ ይሆናል። በኤልኒኖ ምክንያት የተከሰተው ድርቅ ያስከተለውን ተጽዕኖ ለመቀነስ የተለያዩ ስራዎች መሰራታቸውን ነው ያስረዱት። በተጠናቀቀው የበልግ ወቅት የተመረተው ምርት ባለፉት አመታት ከተለመደው በአስር እጥፍ እንደሚጨምር መጠበቁም የዚህ ማሳያ መሆኑን ጠቅሰዋል። የበልግ ቅድም እንዳነሳውል ነው ከየትኛውም ጊዜ በተለየ ሁኔታ የዘንድሮ የበልግ እርሻ እንቅስቃሴያችን ስንገመግም እጅግ በጣም ጥሩ ነው ብለን የገመገምንበት ሁኔታ አለ። ሁለት ነጥብ ሁለት ሚሊዮን ሄክታር መሬት በበልግ እንሸፍናለን ብለን አቅደን አናቅም። ወደ 99 ሚሊዮን ኩንታል ይገኛል ተብሎ ነው የሚጠበቀው ማለት ነው። ስራስርና ሌሎች አትክልትን ጨምሮ ከአስርና ከዛ በላይ ኩንታል በበልግ አምርተን አናቅም ነበረ። ስለዚህ ለምሳሌ ባለፈው አመት ምን ያህል አምርታችሁ ነበር? አሁን ዘንድሮ የሚገኘውን ጠቀሱልኝ። ስናወዳድረው ነው ለውጦ የምናቀው። ከስር ሚሊዮን የሚበልጥ አልነበረም ብሎ መውሰድ ይቻላል። ዘንድሮ ስንት ትጠብቃላችሁ? ዘንድሮ እስከ 99 ሚሊዮን ኩንታል እንጠብቃለን። በአስር እጥፍ እንደ ማለት ነው በአስር እጥፍ እንደ መጨመረ አይነት ማለት ነው። እነዚህ እንግዲህ አትክልት አለ፣ ስራ ስሮች አሉ። እነዚህን ጨምሮ በከፍተኛ ደረጃ ለውጥ ይመጣል ተብሎ ይጠበቃል። በዚህ ላይ ሰፊ ርብርብ ነው የተካሄደው እጅግ አርሶ አደሩን ለመደገፍ አርብቶ አደሮችን ለመደገፍ የተሰራው ስራ በጣም ጥሩ ነው ተብሎ ነው የሚጠበቀው። እንግዲህ የምርቱ ሁኔታ አብዛኛው ቦታ አሁን እየተሰበሰበ ነው ያለ። አንዳንድ ቦታ የዝናብ መቆራረጥ ለምርት መሰብሰቡ በጣም አመቺ የሆነባቸው አካባቢዎች አሉ። ስለዚህ የበልጉ ምርት ባለፈው አመት በሊኖ ክስተት ሊቀንስ የሚችለውን የምርት መጠን ሊያካክስ ይችላል የሚል የግላችን አሰስመንት አለን። ግን ዞሮ ዞሮ ቅድም እንዳነሳው በጋራ ከረጂ ድርጅቶችም ከሌሎችም ዓለም አቀፍ ተቋማት ጋር በየጊዜው አሰስመንት ስለምናደርግ ያኔ ውጤቱን በጋራ ማወቅ ይቻላል። ግን አሁን በተጨባጭ እያየን ካለነው ጋር ስናስተያይ ባለፈው ዓመት በድርቅ ምክንያት ሊቀንስ የሚችለውን ምርት ሊያካክስ ይችላል የሚል ትንበያና ግምት ነው ያለነው። የደርግ መንግስት በወደቀበትና ኢህአዴግ ስልጣን በያዘበት በ1983 ዓ ም የኢትዮጵያ ዓመታዊ የምርት መጠን 52 ሚሊዮን ኩንታል እንደነበር ያስታወሱት ኃላፊው አሁን በከፍተኛ ሁኔታ መጨመሩን አመልክተዋል። ይህ ደግሞ ድርቅ በተከሰተባቸው ዓመታት ሁሉ የቀጠለ እድገት መሆኑን ከምክንያቱ ጋር አስረድተዋል። ምንድን ነው እንደ መንግስት የተቀመጠው አቅጣጫ? ይህንን ችግር ለመቀልበስ ሰፊ የሆኑ የእርጥ እቀባት ስራዎች በስፋት ነው የተሰራ ቀደም ባሉ አመታት። አቶ ለማየሁ፣ የእናንተ መረጃ እንደሚያሳየው ከሆነ በ1983 52 ሚሊዮን ኩንታል የነበረው አመታዊ ምርት የአገሪቱ አመታዊ ምርት አሁን በቅርቡ ዓመታት 2728 አካባቢ ወይም 2627 ላይ 27 ሚሊዮን ኩንታል ደርሷል ትላላችሁ። ይሄንን እንደ እድገት ነው የምትቆጥሩት እናንተ? አዎ፣ በትክክል እንደዛ ነው የምንቆጥረው። ነገር ግን የህዝቡ ቁጥር ያኔ ከነበረበት በሁለትና በሶስት እጥፍ ጨምረዋል እና የሚያመርተው የሰው ቁጥር ጨምሯል። የህዝቡ ቁጥር ስለጨመረ የምርቱ መጠንም ይህን ያህል መድረሱ የሚያስገርም አይደለም የሚሉ ወገኖች አሉ። በ1983 የነበረው ኢትዮጵያ ህዝብ ቁጥር አሁን ካለው አንጻር ሲነጻጸር በሁለትና በሶስት እጥፍ ጨምረዋል። ስለዚህ የሚገርም አይደለም የምርቱን መጠን በዚሁ መጠን መጨመሩ የሚያመርተው ኃይል ስለጨመረ የሚሉ አሉ። የሚገርመው እንዲያ አስተሳሰቡ ነው። እኔን የሚገርመኝ በ1983 5 52 ሚሊዮን ኩንታል ወይ 53 ሚሊዮን ኩንታል ጀምረ አሁን 27 ሚሊዮን ኩንታል ስንደርስ የመሬት የማስፋት ስራ አይደለም እየሰራን ያለ ነው። ህዝብ በዝቷል። እሱ ነው መታሰብ አለበት። ህዝብ በየጊዜው እየበዛ ነው ያለ። ህዝብ ሲበዛ ግን መሬት አብሮ እየሰፋ አይደለም ያለው። በዚህ በበዛ ህዝብ ውስጥ ላይ እጅግ አነስተኛ በሆነ መሬትን ማስፋት መለጠጥ በማንችልበት ሁኔታ ላይ ያለው መሬት ላይ በቂ ወይም ደግሞ የቴክኖሎጂ አቅርቦት በመጠቀም በማስፋት ስትራቴጂ፣ በተለያዩ ምክር ሀሳቦች ተጠቅመን ምርትና ምርታማነትን የማሳደግ ስራ ነው። ይህንን እድገት ያመጣው ብሎ መውሰድ ነው የሚቻለው። ምክንያቱም ይልቅ ምን መሆን ነበረበት? ቁጥሩ ማነስ ነበረበት፣ አሁን እንዳልከው ከሆነ እንደዛ የሚያስቡ ከሆነ የምርቱ መጠን ነው መቀነስ የነበረበት። ምክንያቱም መሬት እየሰፋ አይደለም። ድርቅ በተከሰተባቸው አካባቢዎች የምርት መቀነስ ቢያጋጥምም በሌሎች አካባቢዎች የተመረተውን ምርት በማሳደግ የማካካስ ስራ ሲሰራ መቆየቱን ነው ኃላፊው ያብራሩት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። በኢትዮጵያ የእርስ በርስ ጦርነት ወቅት የኖረች አንዲት ወጣት የህይወት ታሪክ ላይ የተሞረኮዘው አዲስ ፊልም ቤዛ በመቀሌ ከተማ ባለፈው ሳምንት ተመርቆ በብሔራዊ ደረጃ ለእይታ ቀርቧል። ዘጋቢያችን ግርማይ ገብሩ የፊልሙን አዘጋጅ መሪ ተዋናይትና ባለታሪክ ይዟል። በእውነተኛ ታሪክ ላይ የተመሰረተ ቤዛ የሚል ፊልም መቀለ ከተማ ውስጥ በይፋ ተመርቋል። ደራሲው አዘጋጅና ዳይሬክተር ብርሃነ ንጉሰ፣ የፊልሙ ጭብጥ እስኪ ባጭሩ ንገረኝ። ፊልሙ ምን ላይ ነው የሚያጠነጥነው? ፊልሙ የሚያጠነጥ ነው በአንዲት ሴት ታጋይ እውነተኛ ታሪክ ላይ ነው። ህወሀት ባደረገው የ17 ዓመት ትግል ሴቶች ትግል 30 ፐርሰንት የሚሸፍን ነበረ። ታግለዋል፣ አታግለዋል፣ መርተዋል፣ ፈንጅ ረግጠዋል፣ ታንክ አቃጥለዋል። በወታደራዊ ማለት ነው። በፖለቲካዊውም እስከ ማዕከላዊ ኮሚቴ ድረስ መርተዋል። ከዛ ውጭ ደግሞ እቺ ሴት ያደረገችው ነገር ነበረ ለማሳካት ከባድ ከሚባሉ ህወሀት ያደረጋቸው ተልእኮዎች አንዱ የወሰደች ሴት ታጋይ ነች። ስለዚህ እቺ ሴት ታጋይ የሁሉም ሴቶች ታሪክ ሊያሳይ የሚችል በአንዲት ጀግና ሴት ታጋይ እውነተኛ ታሪክ ላይ ተመሰረታት። እንግዲህ ፊልሙ ላይ የተወነችው መሪ ተዋናይት ሰላም ተስፋይ አዜብን ተክታ ነው የሰራችውና፣ እስኪ መጀመሪያ የፊልሙ ጽሁፍ ሲሰጥሽ ሰላም፣ ምንድን ነው እስኪ ንገርኝ የፈጠረልሽ ስሜት? መጀመሪያ ያው ስክሪፕቱን ገና ሳላነበው እንደ ማንኛውም ሌላ ጊዜ እንደምሰራው ሌሎች ስክሪፕት ስቀበል እንደማደርገው ነበረ ያወራ ነው። ከዛ በኋላ ግን ስክሪፕቱን ካነበብኩ በኋላ በጣም ማለት ስቶሪውን ማቀው ያል ነው የተሰማኝ። ምክንያቱም ብዙ ጊዜ ብዙ ነገር ይወራል እኛ ቤት እንደዚህ አይነት ነገሮች ስቶሪዎች ይወራሉና ብዙ ነገሮቹ ማቃቸውም ሰማቸው ስቶሪ ናቸው። እና እንደዛ ሆኖ ሳገኘው ደግሞ በጣም ጥሩ ስሜት ነው ያደረብኝ፣ እና ለመስራትም በጣም ሊጓጓውት። በነገራችን ላይ ሰላም ተስፋ አባቷም እናቷም ታጋዮች ናቸው። አባቷም በትግሉ ወቅት የተሰዋ ታጋይ ነው። ባለታሪኳን በደንብ ወክያታለሁ ብለሽ ታምኛለሽ ፊልሙ ላይ? አዎ፣ የአቅሜን ያህል ሰርቻለሁ ብዬ ነው የማስበው። የእሷን ያህል እኔ ወድጄዋለሁ፣ በጣም ነው የወደድኩት። እሺ፣ አመሰግናለሁ። ማለት የእሷን ያህል በትክክለኛ ስሜቷን ለማምጣት ባልችልም፣ ግን በተወሰነ መልኩ ገልጨዋለሁ ብዬ ማስብ ይመስለኛል። ይሄ ደግሞ ያው የዳይሬክተር ስራ ነው ዳይሬክተር የሚያመጣው ነገር ነው። እንግዲህ ሁለታችንም አንድ ላይ ሆነን ያመጣነው ነገር ነው። ጥሩ ይሁን አይሁን፣ ያው ህዝቡ ነው የሚያውቀው። ግን እኔ የተቻለኝን ያህል አምጥቸዋለሁ ብዬ አስባለሁ። እንግዲህ የተጓዝን ነው ብርሃነ ንጉሰ፣ ፊልሙ ሆሊውድ ድረስ ወስዳችሁ እንዳዘጋጃችሁት ነው እንግዲህ የተገለጸው። ይህ ምን ማለት ነው? እስኪ ትንሽ ስለዚሁ ነገር አድማጮች ግልጽ እንዲሆንላቸው የፊልሙ ጥራት ላይ ምን ያህል አስተዋጽኦ እንዳለው እስኪ ምንም ጥርጥር የለውም። ሆሊውድ በመቶ ዓመታት ይበልጥ ይቀድመናል በፊልሙ እውቀቱና ልምዱ ማለት ነው። ስለዚህ ይሄ እውነተኛ ታሪክ ላይ የተመሰረተ ታሪካዊ ፊልም ስለሆነ በደንብ ጥራት ያለው ሆኖ እንዲሰራ ነው። ጥራት ያደረግነው ወደ ሆሊውድ ለኤዲቲንግ የሄድንበት ምክንያት ማለት ነው። ስለዚህ ለሚቀጥሉት 50 60 ዓመታት የሚመጣ ትውልድም እንዲያየው ነው። በጥራት በፎርኬ ነው የቀረጽነው። ገና ወደፊት የሚመጡ ዲቪዲ ማጫወቻዎች፣ ፕሮጀክተሮች ራሱ እንዲያጫውቱት ሆኖ ነው የተሰራው ማለት ነው። እንዲያውም አሁን ያየነው ትናንትና ያየነው ፊልም ከግማሽ በታች ነው ጥራቱ ማለት ነው ፊልሙ የተሰራበት እንግዲህ ለሚቀጥሉ አመታት ቴክኖሎጂ ሲያግዘን በሙሉ ጥራት ያየዋል ማለት ነው የሚቀጥለው ትውልድ። ስለዚህ ማንም ሰው እዚህ ታሪክ ላይ መመለስ የለበትም፣ ሌሎች ታሪኮች ላይ ነው መስራት ያለበት። ስለዚህ ለዛ ነው በጥራት መስራት የተፈለገው። ሌላ ብዙ ሰዎች ጠይቁኛል፣ ለምንድን ነው ሆሊውድ ኤዲት ያደረገው? ለምን እዚህ ኤዲተሮች የልን ወይ ይባላል እና ለእኔ አንድ ሰው ታመው? ለምን ጥቁር አንበሳ ወረፋ አልጠበቅክም? ለምን ታይላንድ ሄድክ እንደማለት ነው። እስክትሞት ድረስ ወረፋ ደረሰም አልደረሰም ለምን ቁጭ አላልክም ነው። በዛ ጥራት ሊሰሩ የሚችሉ ምናልባት ሁለት ሶስት ኤዲተሮች ሊኖሩ ይችላሉ፣ ግን ቢዚ ሊሆኑ ይችላሉ። ስለዚህ እኔ እነሱን መጠበቅ አይጠበቅብኝም። ሲኒማም ሲጀመር የኛም ካልቸር አይደለም። ታሪኩ የኛ ነው፣ እውቀቱንም ቴክኖሎጂም የምንጠቀመው ግን የነሱ ነው። ሲኒማ ዩኒቨርሳል ካልቸር ነው። ስለዚህ ትግራይ ላይ ሰራው ይችላል፣ አዲስ አበባ ላይ ሰራው ይችላል፣ አሜሪካ ላይ ሰራው ይችላል፣ እዚህም ሰራው ይችላል። ታሪክ ዋናው ምን አይነት ታሪክ ታወራበታለ ነው። እኔ ማስተላለፍ የምፈልገውን ታሪክ በጣም በጥራትና በተሻለ ነገር ሊያስተላልፍልኝ የሚችል ማንኛውም እውቀት፣ ብቃት፣ ጥራት ካለ እጠቀማለሁ፣ የትም ሀገር ቢሆን ማለት ነው አቅም ካገኘ በትላንት በተመረቀው ፊልም ላይ ቤዛ ፊልም ውስጥ ራሷ ባለ ታሪኳ ከዋሽንግተን ዲሲ መጥታ ተገኝታ ነበረ፣ አዜብ በቀለ። አሁን እንግዲህ ብዙዎች የሚያነሱት ጥያቄ ምንድን ነው፣ ትግል ውስጥ የነበረው የእያንዳንዱ ሰው የግል ታሪክ እያነሱ ማቅረብ ጥቅሙ ምንድን ነው? እንደ ድርጅት መጥቀስ አይሻልም ወይ የሚሉ ሰዎች አሉ። ለመሆኑ ምንድን ነው ፋይዳው የሚለው ላይ እስኪ ከንቺ አንደበት ልስማ። እግዚር ስጥሌ ግርማ። እንደየሰው አስተሳሰብ እንደየሰው ሚዛን ይለያያል። ታሪክ የህዝብ ነው ግን ደግሞ ህዝብ የብዙ ግለሰቦች ጥርቅም መሰለኝ ካልተሳሳትኩኝ። ይሄ ታሪክ የህዝብ ነው ስትል በህዝብ ውስጥ ያለው የእያንዳንዱ ሰው የሚሰራው ታሪካዊ ሂደቶች ወይም የተሰሩ ስራዎች ይጠቀሳሉ ይመስለኛል። ስለዚህ እኔ እንደሚመስለኝ ይህ ታሪክ ከመጀመሪያው ነው፣ እኔ የግለሰብ ታሪክም አይደለም፣ የትግራይ ህዝብ ታሪክ ነው። ህዋህት የትግራይ ህዝብን ታግላ ታግላ ለዚህ ድል ያበቃች ድርጅት ነች። ትግራይ ህዝብን ብቻም አይደለም ለኢትዮጵያም የሚተርፍ ታሪካዊ ምዕራፎችን የፈጸመች ድርጅት ነች። የራሷ አስተዋጽኦ ነበራትና ስለዚህ ይሄ ታሪክ በአጠቃላይ የኢትዮጵያ ህዝብ ታሪክ ነው እና መጠቀሱ ችግር ያለበት መስሉ አይሰማኝም። ምክንያቱም በሆነ አጋጣሚ የተፈጸሙትን ነገሮች አጠራቅመህ ነው የህዝብ ታሪክ ምታደርገውና የኔም አይደለም በተለይ ደግሞ አሁን በህወሀት ትግል ስናይ በአስር ዓመታት እኮ መጀመሪያ ታጋዮቹ ሴክስ ክልክል ነበረ። ለምሳሌ ወሲብ ማለት ነው። ይሄ እንግዲህ በተፈጥሮ የተሰጠ ጸጋ ነው። ብዙ ወጣት እኮ ወሲብ ሳያደረግ ሞተዋል። እነዚ ሰዎች ወሲብም ሳያደረጉ ምንም ጥቅም ሳያገኙ ደሞ ሳያገኙ የተሰውሉን እኛ ዛሬ ነገም የሚመጣው ትውልድ በተሻለ ሁኔታ እንዲኖር ነው። ስለዚህ እነዚህ ሰዎች ታሪክ መስራት ምንም ጥያቄ የለውም። በጣም ወሳኝና ለሚቀጥለውም ደግሞ የሚመጣ ትውልድ ራሱ እ በሆነ ጊዜ እኮ እንደዚህ አይነት ትውልድ ነበረን። ስለዚህ እኛም ለሀገራችን ባንሞትም ባንቆስልም፣ ግን ይሄ ነገር ማድረግ እንችላለን ብሎም እንዲነሳሳም ስለሚያደርግ እንደዚህ አይነት ታሪኮች መሰራት አለባቸው። በሁሉም የሀገራችን ኮርነሮች ብዙ ታሪኮች አሉን እና በዚህ መልኩ መስራት አለብን ብዬ አምናለሁ። እዚህ ላይ ምናልባት ሰላም ተጨማሪ ይኖራታል። እንግዲህ ፊልሙ የስለላ ፊልም ነው። አንቺ አርግዘሽ ጠላት ውስጥ መግባት አለብሽ ሲባል፣ እንግዲህ አሁን እንደ ተዋናይት ሳይሆን ታሪኩን መለስ ብለሽ ስታየው ክብደቱ እንዴት ነው የምታየው? በጣም ከባድ ነው። ምናልባት ሰው ቅድም እንዳለው አብሮ መተኛት አብሮ ማደር ምናም ብቻ ስለሆነ የሚያስበው ቀላል ነገር አድርጎ ሊያስበው ይችላል። ግን እዛ መሆን ለሚፈልግ እዛ መታገል ለሚፈልግ ብዙ መስዋዕት መክፈል የሚፈልግ ሰው ደግሞ ቀላል ሊሆን ይችላል። ግን እንደ ማንኛውም ስለሆነ ስታየው ቀላል ምልክ ከሌሎች ጊዜ የምትከፍላቸው መስዋዕቶች የተለየ ቀላል ሊሆን ይችላል። ግን ደግሞ እንደዚህ ሆኖ መሄድ ማለት የአንደኛ ያለ ፍላጎት ነው። ሁለተኛ ደግሞ አንድም ቀን አስበው ከማታቅ ሰው ጋር ነው ማለት አስባ ሊሆን ይችላል። ግን እንደዚህ እንደ ስቶሪው ከማታስበው ጋር ነው እንደዚህ፣ ስለ ሴክስ ከምንም አይዲያው ሳይኖርህ ነው እንደዚህ አይነት ነገሮችን የምታደርገው ና እንጃ በጣም ከባድ ይመስለኛል። ዝም ብዬ ሳስበው እንግዲህ የቤዛ ፊልም ቤተሰብ ብርሃነ ንጉሠ ሰላም፣ ተስፋይ እንዲሁም አዜው በቀለን በጣም ነው ማመሰግናችሁ። እንኳንም ደስ አላችሁ። በጣም እናመሰግናለን። ግርምሽ፣ እግዜር ስጥልን። እናመሰግናለን። እኛም እንግዲህ የዛሬው የጋቢና ጉዞአችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አምሐሪክ ላይ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤም በመጠቀም አስተያየቶቻችሁን አድርሱ። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው እኔ ምስታወት አድራጋውና ሄኖክ ሰማእግዜር ነን። ዝግጅታችንን ሲያቀናብርልን የቆየው ሞክቤል ያበረ ነው። ጉዞአችሁ የሰመረ ይሁን እያል እንሰናበታለን። መልካም ምሽት። ነገ እንገናኝ። i ena eta sadarga des zutsia sosikada manka des cargo za manko fa erogatas nana gakan otsaego yataso tsas ole kodo zu masvakanadis dombaza geskasia daradis dile gavreline zakatis ziketa inaina nada sadis erogatas gore erogadu saudetas etsada erogatas gore erogui saudetas etsada